የህጻናትን ሕይወት ለማዳን መንግስታት ወይንም በሀገሮች መካከል ያንን ያህል ምርጫ እንደማያደርጉ ቁጥር አንድ የዓለማችን ባለጸጋ ቢል ጌትስ ተናገሩ። በኢትዮጵያ ድርጅታቸው እስከ ዛሬ በሰራው ስራ እንደተደሰቱና ተጨማሪም መርሃ ግብር ለመዘርጋት እንዳሰቡ የገለጹት ቢልጌትስ ቀደም ብሎ ዛሬ ከአዲስ አበባ ዩኒቨርሲቲ የተሰጣቸውን የክብር ዲግሪ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ እጅ ተቀብለዋል። ማምሻው ላይ ለጋዜጠኞች የሰጡትን መግለጫ መለስካቸው አመሀ ተከታትሏል። የቢል ኤንድ ሜሊንዳ ጌትስ ፋውንዴሽን ተጣማሪ ሊቀመንበርና በሀብታቸው ስፋት በዓለም ስማቸው መጀመሪያ የሚጠራው ቢል ጌትስ ዛሬ ከሰዓት በኋላ በሸረተን አዲስ በሰጡት ጋዜጣዊ መግለጫ የድርጅታቸውን የስራ ትኩረት በማያጠራጥር መልኩ አብራርተዋል። አጭር የመግቢያ ንግግር ካደረጉ በኋላ መድረኩን ለጋዜጠኞች የከፈቱት ጌትስ የተለያዩ ጥያቄዎች ተሰንዝሮላቸዋል። አንዱ የቀረበላቸው ጥያቄ ድርጅቱ እርዳታ በሚሰጥባቸው አገሮች ያሉ የሰብአዊ መብት አያያዞችን ከተመን የሚያስገባው መቼና እንዴት ያለ ሁኔታ ሲፈጠር ነው የሚል ነበረ። በመጀመሪያ ዋና ነገር ነው ያሉትን የድርጅታቸውን እምነት ያስቀምጣሉ። ከዚህ እምነታቸው ተነሥተውም የሕፃናትን ሕይወትን ለማትረፍ በመንግሥታት መካከል ምርጫ ለማድረግ ብዙ እንደማይቸገሩ ነው። በየትኛውም ሀገር ያሉ ሕፃናት በሕይወት የመኖር መብት አላቸው የሚል አመለካከት አለኝ እና ለምሳሌ ሕፃናት በፈንጣጣ እንዳይሞቱ ለሰሜን ኮሪያ ሕፃናት የፈንጣጣ ክትባት የሚውል ገንዘብ ሰጥተናል ግን ስለ ሰሜን ኮሪያ መንግሥት ብዙ ጥሩ ነገሮች የምናገር የሚችል አይመስለኝም። ይሁንና አንድ ሰው የሰሜን ኮሪያ ሕፃናት መንግሥታቸው መጥፎ በመሆኑ ምክንያት በፈንጣጣ ይሙቱ ብሎ አይከራከርም። ስለዚህ ሕፃናትን የመርዳት ጥያቄ ሲመጣ ያንን ያህል አንመርጥም። እንኳን መንግሥታት ባሉባቸው አገሮች መንግሥት የላቸውም በሚባሉ አገሮችም ለአደጋ የተጋለጡትን ሕፃናት ለመታደግ ድርጅታቸው እንደሚገባ ይናገራሉ። የምርት እድገት ሊጨምሩ የሚችሉ የቴክኖሎጂ ውጤቶችን በሥራ ላይ ለመዋል ከተቻለም የማታ ማታ ውጤቱ መልካም እንደሆነ ቢልጌትስ ይሞግታሉ። በኢትዮጵያ ውስጥ ከአስራ አምስት ዓመታት ያላነሰ ጊዜ ድርጅታቸው በጤናና በግብርናው ዘርፍ ሰፊ ድጋፍ እየሰጠ እንደሆነም ማስረጃዎች ይናገራሉ። ቢልጌትስ እንዳሉት በሁለቱ ዘርፎች በኢትዮጵያ ብዙ መሻሻል ታይቷል። በከብት እርባታ በኩል አዲስ መርሃ ግብር ለመዘርጋት እየታሰበበት እንደሆነም ይፋ አድርገዋል። እዚህ በምንሰራቸው ፕሮጀክቶች ብዙ መሻሻል መታየቱ በጣም የሚያስደስት ነው። እንደ ከብት እርባታ የመሳሰሉት አዳዲስ መርሃ ግብሮች ሥራ ለመጀመር የሚያስችል ምክክርም ከመንግሥት ጋር እያደረግን ነው። የዚህም ምክንያቱ የቀደሙ ግንኙነታችን ያረኩን በመሆኑ ነው። ዛሬ ከአዲስ አበባ ዩኒቨርሲቲ የተሰጣቸው የክብር ዶክትሬት ዲግሪም እንዳስደሰታቸውና ትልቅ ክብር እንደሚሰማቸው ተናግረዋል። ከሁሉ በላይ ደግሞ ያለው የሥራ መልካም ትብብር ምስክር ነው ብለዋል። እንዲህ እንደ ኢትዮጵያ ያለ በምሠራው ሥራ ከሚተባበረኝ አካል ይህን አይነቱን ዲግሪ በማግኘቴ የሚያኮራኝ ነው። ደግሞ እውነተኛ ዲግሪ ኖሮኝ ስለማላውቅ ሌላ ተጨማሪ የክብር ዲግሪ ማግኘቴ የትምህርት የምስክር ወረቀቶችን ያጠናክርልኛል። በጋራ ለሠራነውና ወደፊት ለሚቀጥለው ትብብራችንም ይህ ትልቅ ዕውቅና ይመስለኛል። በድርጅቱ ስራ ባለቤታቸው ሜሊንዳ ጌትስም በእኩል ደረጃ እንደሚሳተፉ የገለጹት ጌትስ ወደ ኢትዮጵያ ከእሳቸው የበለጠ የሚመጡት ሜሊንዳ ጌትስ እንደሆኑም አስረድተዋል። ቢል እንድ ሜሊንዳ ጌትስ በኢትዮጵያ ውስጥ በጤናውና በግብርናው ዘርፍ በብዙ መቶ ሚሊዮን ዶላር የሚገመት ድጋፍ እንደሚሰጥም ታውቋል። መለስካቸው አማሃ ከአሜሪካ ድምፅ ሬዲዮ ከአዲስ አበባ